ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ ሦስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በጣም ብዙ ጉዳት የደረሰበት አስተማሪ ከነ ልጆች የሞቱበት፣ እርግጥ ነው መናገር የአምስት ወር ልጅ ተርፎ እናትና አባት የሞቱበት፣ አያትና አጎት እንግድነት የሄዱና የሞቱ፣ እንዲህ እንዲህ አይነት ነው ያለው። እናት ከነ ልጆቿ የሞተች የባለቤቴ የወንድሙ የአክስት ልጅ ናት። ከነ ልጆቿ የሞተችው ራሱ ሸምሲያ መሐመድ አህመድ ትባላለች። በቅርቡ በቱርክና በሶሪያ በደረሰው እጅግ ከባድ ርዕደ መሬት ያየች የገጠማትንና ሁለት ታዳጊ ሴት ልጆቿን ይዛ ያለችበትን ካጫወተችን የተወሰደ ነው። አልሐምዱሊላህ። ያው እኔ አገልግሎት ሰጪ ነኝ። ችግር የሁላችንም ነውና ነገጧት በሚለው ሞር የተቸገሩትን አቅሜ በሚችለው አልመልስም እንሻላ የወደፊት ህሜም ሀሳቤም እቅዴም ን ይሆናል ብዬ የምለው ችግር ውስጥ ካሉ ሰዎች ጋር ከፈጣሪም ጋር ጥሩ መንገድ ስለሚኖረው አሁን ብቻ አይደለም፣ ከበፊትም ለህክምና ከኢትዮጵያ የሚመጡ ሰዎች ጥሬ ገንዘብ የማይኖረኝ ከሆነ አትሊስት ምግባቸውን በመሸፈንና ወደ ቤቴ በማለት በመርዳት ላይ አቅም የፈቀደውን አደርጋለሁ። ከዲጃ አሊ ኢንድሪስ ደግሞ አንካራ የሚገኘው ብሉ ናይል የኢትዮጵያውያን ምግብ ቤት ባለቤት ነች። ሸምሲያና ሌሎች ርዕደ መሬቱ ካደረሰው አደጋ ተርፈው አያሌ ኪሎ ሜትሮችም ተጉዘው የመጡትን እየረዳች ስለምትገኝበት በበኩሏ ካጫወተችን የተወሰደ ድምፅ ነው የሰማችሁት። ሁለቱም አብረውን ያመሻሉ። ማይቲ ዳያስፖራ አያሎቹ ትውልደ ኢትዮጵያ የዩናይትድ ስቴትስ ነዋሪዎች እውቁ የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው ምህፃረ ቃል ሲድ የ30ኛውን ዓመት ተሸላሚዎቹን ያስተዋውቀናል። ፕሬዝዳንቱን አቶ አክሊሉ ደምሴን ጋብዘናል። እሁድ የካቲት 12 2015 ዓ ም ብዙ ሺህ ኢትዮጵያውያን በፋሽስት ጣሊያ በግፍ የተገደሉበት የሰማዕታት ቀን መታሰቢያ ነው። ንጉሴ አክሊሉ ዕለቱን አስታኮ ባሰናዳው ቅንብሩ የትላንት ማስታወሻ ይለናል። ጤና ይስጥልን፣ እንደምንሰነበታችሁ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታየና አሉላ ከበደንን ከዋሽንግተን ዲሲ ሳምንታዊ ሰላምታችን ይድረስ። ከቅንብሮቻችን ጋር እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓቱ የሰዓቱ የዓለም ዜና ይቀድማል። ጠብቁን። እንደምናመሻቸው አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በተባበሩት መንግስታት ድጋፍ ዩክሬን በሩሲያ ከበባ ስር ካሉ ወደቦቿ ወደ ሌሎች ሀገራት እህል እንድትልክ ለማድረግ የሚያስችላት ውል የማይታደስ ከሆነ አደጋው የከፋ እንደሚሆን የመንግስታቱ ድርጅት የምግብ ተቋም ዋና ኃላፊ በትናንትናው ዕለት አስጠነቀቁ። በሚሊዮኖች የሚቆጠሩ አፍሪካውያንም በረሃብ ቋፍ ላይ እንደሚገኙ አክለዋል። አንድ የዩክሬን ከፍተኛ ባለሥልጣን የንግድ ስምምነቱን ዕድሜ ለማራዘም ከሳምንት በኋላ ድርድር እንደሚጀመር ዓርብ ዕለት አስታውቀዋል። የአየር ንብረት ለውጥ፣ ድርቅ፣ ድንገተኛ ጎርፍን የመሰሉ ቀውሶችን እየተጋፈጥን ባለንበት ሁኔታ የጥቁር ባህር እህል ነክ ተነሳሽነት የተባለው መርሃ ግብር እንዲሰናከል ለማድረግ አቅሙ የለንም ብለዋል። የዓለም የምግብ መርሃ ግብር ኃላፊ ዴቪድ ቤስሌይ በሙኒክ የጸጥታ ስብሰባ ወቅት ለሮይተርስ በሰጡት ቃል በተባበሩት መንግስታት ድርጅትና በቱርክ አደራዳሪነት ባለፈው ሐምሌ የተደረሰው እህል ነክ ስምምነት ዩክሬን ከሶስት ወደቦቿ ወደ ሌሎች ሀገራት እህል እንድትልክ አስችሏታል። ባለፈው ሕዳር የተራዘመው ውል በመጋቢት ወር ዳግም እንዲታደስ የታቀደ ቢሆንም ሩሲያ ግን በስምምነቱ አንዳንድ ነጥቦች ደስተኛ እንዳልሆነች አስታውቃለች። ሩሲያ የግብርና ምርቶቿን ወደ ውጭ ሀገራት እንድትልክ የተጣለባት ማዕቀብ እንዲነሳ ትሻለች። የቱርክና የሶሪያ ስፍራዎች በርዕደ መሬት መለኪያ 7.8 በተቆጠረ የመሬት መንቀጥቀጥ ከተመቱ ከ12 ቀናት በኋላ ባልና ሚስት ከነ ልጃቸው ከፍርስራሽ ውስጥ በሕይወት እንደወጡ የቱርክ መንግሥት የዜና አውታሮች ዘግበዋል። ይሁንና ከፍርስራሽ ውስጥ የወጣው ሕፃን ወደ ሆስፒታል ከተወሰደ በኋላ ሕይወቱ እንዳለፈች ተሰምቷል። ከኪርጊስታን የመጣ የነፍስ አደን ቡድን የ49 ዓመቱን ሳሜር መሐመድ አክራን የ40 ዓመቷን ባለቤታቸው ራግዳ አክራንና የ12 ዓመቱ ልጃቸውን ከደቡብ ቱርኳ አንታኪያ ከተማ ከሚገኝ የመኖሪያ ህንፃ ፍርስራሽ ስር ሊያወጧቸው ችለዋል። ከነፍስ አድን ሠራተኞች መካከል አንዱ ተጨማሪ ሕይወታቸው ያለፈ ሁለት ሕፃናት መገኘታቸውን አስታውቀዋል። አናድሎ የተባለው አውታር ሕፃናቶቹ የሳሜር ሙሐመድና ራግዳ አካር ልጆች መሆናቸውን ዘግበዋል። የሀታይ ግዛት ዋና ከተማ የሆነችው አንታኪያን የጎበኙት የጤና ሚኒስትር ፋርቲን ኮካ በሙስጠፋ ካሚል ሆስፒታል ውስጥ የሕክምና እርዳታ እያገኘ የሚገኘው አባት ወደ ቀልቡ እየተመለሰ እንደሆነ አስታውቀዋል። የሀታይ ግዛት በቱርክ 4642 በሶሪያ 5800 ሰዎችን በጨረሰው የመሬት መንቀጥቀጥ በእጅጉ ከደቀቁ ስፍራዎች መካከል አንዱ ነው። በሕይወት የተረፉ ሰዎችን ለማግኘት አሰሳውና ርብርቡ በቱርክ የቀጠለ ሲሆን የአገሪቱ የአደጋ ጊዜ ግብረ መልስ ተቋም ይሄ ጥረት በዛሬ ዕለት እንደሚጠናቀቅ አስታውቀዋል። ዘገባው የአሶሺየትድ ፕሬስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የአፍሪካ ሀገራት አስፈላጊውን የብድር ፎይታ እያገኙ እንዳልሆነ በፋይናንስ ድጋ ፍጥረት ምክንያትም አህጉሪቱ በከፋ ችግር ውስጥ እንደምትገኝ አስታወቁ። የአፍሪካ ህብረት ጉባኤ ከተከፈተ በኋላ አዲስ አበባ በሚገኘው የአፍሪካ ህብረት ዋና መስሪያ ቤት በነበረ ጋዜጣዊ ማስገንዘቢያ ላይ ንግግር ያደረጉት ጉቴሬዥ የአህጉረ አፍሪካን አቅም ለማሳደግ ተደራራቢ ተግዳሮቶችን አስቀድሞ መቅረፍ እንደሚገባ ተናግረዋል። በቅጦ አገልግሎት የማይሰጥና ፍትሐዊ ያልሆነ ዓለም አቀፍ የፋይናንስ ሥርዓት በርካታ አገራት የሚያስፈልጋቸውን የብድር ፎይታ እንደነፈገ ያወስድ ዋና ጸሐፊው ከጤናና ትምህርት እስከ ማኅበረሰብ ጥበቃ ሥራ ፈጠራና የጾታ እኩልነትን የሚመለከቱ ሥርዓቶችና መዋቅሮች መዋለንዋይና ድጋፍ ተርበዋል ብለዋል። ጉተሬስ በትናንት የአፍሪካ ኅብረት ጉባኤ መክፈቻ ዝግጅት ላይ በተሰማ ንግግራቸው ብድር በሀገሪቱ ምጣኔ ሀብታዊ አቅም ላይ ያለውን ተጽዕኖ ጠቃቅሰዋል። የዓለም መዋለንዋይ አበዳሪዎች የፋይናንስ ዕቅዳቸውን ሲያወጡ ብዙ ጊዜ የአፍሪካ ሀገራትን እንደሚዘነጉ አጽንኦት ሰጥተዋል። ለችግር ተጋላጭ ለሆኑ ሀገራት የብድር እፎይታ የሚሰጥ አዲስ የብድር መዋቅር እንደሚያስፈልግም አሳስበዋል። በስተ መጨረሻም እስራኤል የሶሪያ ዋና ከተማ ደማስቆን በአየር እንዳጠቃች የሶሪያ ዜና አገልግሎት አስታውቀዋል። አገልግሎቱ በጥቃቱ አምስት ሰዎች እንደተገደሉና አስራ አምስት ሰዎች እንደቆሰሉ ዘግበዋል። ከአየር ላይ በተተኮሱት ሮኬቶች ከደህንነት ሕንፃ አጠገብ የሚገኘው የደማስቆ ካፈር ሶሳ መንደር እንደብድበዋል። በጥቃቱ ሌሎች የመኖሪያ ሰፈሮች መደብደባቸውም ተነግረዋል። እስራኤል ስለ ጥቃቱ የሰጠችው መግለጫ የለም። አድማጮቻችን ለምሽቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ። በድጋሚ ጤና ያስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን የእሁድ የካቲት 12 2015 ዓ ም የራዲዮ መጽሔት ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ቆንጅታዬ እና አሉላ ከበደንን። አሁን የሳምንቷን ምርጥ ግጥም እናስቀድም። እንደኔ ያላዩ ሳን መንን መንነን መውደድ ተከናንበን ተቃቅፈን ጠፍተናል የብቻ እጣችን በምሽት ተቋድሰን በአንድነት ገድፈናል በፍቅራችን ውበት ትሽኮረመማለች አፍራለች ጨረቃ ቁልቁል እያየችን ከደመናው ግርጌ ከጠፈሯ ወድቃ በፍቅራችን ስበት ሰማያትን ከድተው ከዋክብት ረግፈዋል በለበስነው ግለት መኖር አቅቷቸው ከመሬት ቀልጠዋል። ማሬ የሚለውን የፍቅሬን ሹክሹክታ ከጆሮ የነጥቆ ነፋስ ሲያስተጋባ! ፍቅራችን ተረጨ በምድር ተናኘ በሰዎች አፍ ገባ። በሰሙት ወላፈን የነደዱ ሁሉ በደቦ ያማሉ። ጠቢባን ሊቃውንት ደመናውን ገልጠው ኮከብ ይቆጥራሉ። ሚስጥሩ ለማወቅ የነፋሱን ቅኝት ዜማ ያደምጣሉ። በፍቅር ደማሚት ደንዳናው ልቧን አፈረሰ እያሉ በጠራራ ፀሐይ ከደጃፌ ቆመው ከንፈር ይመጣሉ። አለቀላት ብለው ይጠቋቁማሉ። ቀለጠች ይሉኛል በአሜት ሲወያዩ ሌሊት በጨለማ አፍርሶ እንደሰራኝ እንደኔ ያላዩ ገጣሚ ፍቅርተ ጸጋይ እንደ እኔ ያላዩ በሚል ርዕስ በቋጠረቻትና እህህ ከተሰኘችው የግጥም ምድብሏ ባነበበችልን የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ፍቅርተን እናመሰግናለን። የመክፈቻዋን ስልት እናስከትል።

Say, can can get a

የዛሬ 2 ሳምንት ጥር 29 2015 ዓ.ም በአገሬው የሰዓት አቆጣጠር ሰኞ ከንጋቱ 10 ሰዓት ከ17 ደቂቃ ላይ ነበር በክፍለ ዘመኑ ውስጥ በአካባቢው ከደረሱት ሁሉ እጅግ የከፋ መሆኑ የተነገረለትና በሬክታር ስሌት 7.8 የተለካ ከባድ ርዕደ መሬት ቱርክንና ሶሪያን የመታው። በርዕደ መሬቱ የተመቱት አስሩ የቱርክ ግዛቶች የአስራ አምስት ሚሊዮን ሰዎች መኖሪያ ሲሆኑ ከእነዚህም ውስጥ ከአንድ ነጥብ ሰባት ሚሊዮን በላይ የሚሆኑት በሀገራቸው ለዓመታት በዘለቀው የእርስ በርስ ጦርነት ሳቢያ ከቀያቸው ተፈናቅለው ወደዚያ የሄዱ የሶሪያ ስደተኞች ናቸው። ይህም አካባቢውን በስደተኛ ቁጥር ከዓለም ቀዳሚው አድርጎታል። እንደተባበሩት መንግስታት የሕፃናት ምርጃ ድርጅት ዩኒሴፍ ገለጣም ቁጥራቸው 4.6 ሚሊዮን የሚደርሱ ሕፃናት በርዕደ መሬቱ በተጠቁት የቱርክ ግዛቶች ተጨማሪ ከ2.5 ሚሊዮን በላይ ደግሞ ሶሪያ ውስጥ በሚገኙት የመሬት መንቀጥቀጡ አደጋ በደረሰባቸው አካባቢዎች ይገኛሉ። በሁለቱ ተጎራባች ሀገሮች በአጠቃላይ በአደጋው ለህልፈት የተዳረጉ ሰዎች ቁጥርም ከአርባ ሺህ በላይ ደርሷል። በዚያ የሚኖሩ ኢትዮጵያውያንስ በምን አይነት ሁኔታ ውስጥ ይገኙ ይሆን ምን ገጠማቸው ስንል በያዝነው ፍለጋ ነው ከዛሬዎቹ እንግዶቻችን ጋር የደረስነው እሺ ከዲጃ ካንቺ እንጀምራለን? የት እንደምትኖሪ፣ ምን እንደምትሰሪ፣ ሙሉ ስምሽን አድርገሽ ግለጭልን መጀመሪያ። እኔ ከደጃ አሊ እንድሪስ እባላለሁ። የምኖረው ቱርክ አንካራ ነው። የብሉ ናይል ኢትዮጵያ ሬስቶራንት በአንካራ ባለቤት ነኝ። እኔ ሸምሲያ መሐመድ አህመድ እባላለሁ። የምኖረው አታይ እስካንዶሮ የሁለት ልጆች እናት ነኝ። እንግዲህ ከዲጃ ወደ አንቺ የደወል ነው መሆኑን በጣም አሰቃቂ የሆነ የመሬት መናወጥ ደርሷል እና ያገኘንሽ እዛ ያሉ የኢትዮጵያ እና የኤርትራ ማህበረሰብ ይኖር እንደሆነ ስናፈላልግ ነው አንቺን ያገኘንሽ። ስለ ሁኔታ አውሪና። ነው ያው እንግዲህ አደጋው እንደደረሰ የሰማነው በዜና ነው። ከቦታው መጥተው እኛ ጋር ያረፉ ሰዎች አሉ እና እኛ በዜና እንዳየነው ነው። እውነትም ያው ከመጠን በላይ ጉዳት በሚባለው ደረጃ ነው የደረሰው። በጣም አሳዛኝ ነው ጉዳቱ። አቅማችን በሚችለው የመጡ ሰዎችንም መጠለያ አድርገናል። አብረን ያለነው እናንተ ካላችሁበት ምን ያህል ይርቃል ይሄ አደጋው ነውጡ የደረሰበት አካባቢ? የተሰማ ነገር ነበረ እናንተ ጋር እንደ ማታ ላይ በዜና እንደ አውሎ ነፋስ ነገር ሊኖር ይችላል እንጂ እርግጠኛ ይሄ ዜናው ላይ ይሄ ነገር እንደሚከሰት አይልም ነበር። ግን ጥንቃቄ ማድረግ እንደነበረብን ከመንግስት ተማሪ ልጆቻችን ከቤት እንዳይወጡና፣ ለሰኞና ለማክሰኞ እሁድ ማታ አካባቢ ነበረ የተለቀቀው ነፋስ አለና ምናልባት አደጋ ሊከሰት ስለሚችል ጥንቃቄ አርጉ፣ ልጆቻችን ትምህርት ቤት እንዳይሄዱ ነበር እንጂ ይሄን ያክል ጉዳት ይመጣል ተብሎ አልታሰበም ነበረ። ግን ቀጣይ ቀን የሆነው ነገር ሌላ ነው። የሚያክል ኪሎ ሜትር ይሆናል ለሚለው ብዙ ከተሞች ስለሆኑ ኪሎ ሜትራቸው ይለያያል። ባለ አንድ ሺህ ይኖራል ባለ ሰባት መቶ ባለ ስድስት መቶ እንደዚሁ ደግሞ ከአዲስ አበባ እንደ አዳማ ምናምን እንደምንላቸው ቀረብም ያሉ ይኖራሉ። ብዙ እርቀት ያላቸውም አሉ፣ ብዙ ቅርበት ያላቸውም አሉ። ምክንያቱም አስራ ምናምን ከተሞች ላይ ነው ጉዳት የደረሰው። በስም እንጂ አብዛኞቹም ብዙም አናውቃቸውም። ሸምሲያ የት ነበር የምትኖሪው? በእለቱስ ያጋጠመውን ነገር እንዴት ትገልጭልናለሽ? እስቲ እንግዲህ እኔ የምኖረው ስካንድሮ አርሶልት ከረውሴን የሚባል ቦታ ነው። ለከተማው ቅርብ ለኝ ለስካንድሮ። ጠዋት አራት ሰዓት ከሀያ አካባቢ ነው ማለት ሌሊት እኔ ለሰላት በተነሳውበት ነው ይሄ ነገር ያጋጠመው፣ እና ልጆቼን ይዤ በር ከፍቼ ወጣሁኝ። ወደ በረንዳው ላይ በጣም ልጆቼን አቅፌ እኔ ወደ ታ ስመለከት እኔ የሆነ አዋራ ቀይ ነገር ነው ያየሁት። ንፋስ ነበር፣ ዝናብ ነበር። ከዛ በኋላ የሆነውን ነገር አላውቅም። እንግዲህ የባለቤቴ ወንድም ነበር ይዞን ወደ መኪና ውስጥ አስገባን። በጣም ፍርሃት ላይ ነበረ። እንንቀጠቀጥ ነበር ያኔ እና ብዙ ብዙ ለመግለጽ ይከብዳል። ለምን መሰለሽ ኢትዮጵያ እንደዚህ አይነት ነገር የለም። የሳውዲ ብዙ ተቀምጫለው። እንደዚህ አይነት ነገር አይቻላቅም። ግድግዳ ይጮህ ነበር። መሬቱ ተነስቶ የሚሄድ ነገር ነበር የሚመስለው። በቃ ጮኸት ነበር የግድግዳው። ግድግዳዎቼ ተነጣ እንትን ብሏል። ተሰነጣጥቀዋል የቤቱ ግድግዳ መስኮቶች ይከፋፈታሉ። በራሱ በቃ በራሱ በመንቀጥቀጡ ኃይል መስኮቶች ሁሉ ተከፍተው ነበር። ፎቅ ቤት ነው ወይስ መሬት ላይ ያለ ቤት ነበር የምትኖሩት? እኛ ምድር ነው የምንኖረው። አጎታቸው ሁለት ፎቅ ነው። አጎታቸው ልጆች አጎት ላይ ነው የሚኖረው። እኛ ምድር ነበር የምንኖረው። እኔ ሊወልድ ከቤት ተወጥቶ ወደ ውጭ እንደሚኬድ እራሱ አላቅም። በረንዳ ላይ ልጆቹን እየቆምኩት እዛ ላይም አደጋ ሊደርስ አላወቅኩም ነበር። ከዛ በኋላ ነው ሰው የነገረኝ። እኔ ስለምንም ነገር አላቅም ስለ እንደዛ አይነት እና ከዛ በኋላ ነበረው ያው ከድጃ እዚህ እንደምኖር አውቃ ደወለችልኝ ነገርኳለ ከድጃ ሁኔታውን። ግን ልንመጣ አልቻልኩም ነበር። መንግስት ድንኳን፣ ምግብ፣ ልብስ ሁሉ ነገር እያቀረበ ነበር መንግስት። ግን ቤት መተኛት አልቻልም። ፍርሃት ነው ይመጣል ይሄዳል፣ ይመጣል። በር ላይ ነበረ የምናድረው እንጨት እያነደደን እየሞቀን፣ ሲመጣም ሮጠን እንወጣለን። ያን ያስፈራሻል። ቤቱ ራሱ የሚጨው ነው የሚመስለው። ሸምሲያ፣ ምን ያህል ርቀት አለው እስከ አንድሮ ለሚባለው ከተማ ቅርብ መሆንሽን ነግረሽናል። ይሄ ከተማ በመሬት መንቀጥቀጡ ከተመቱት አንዱ ነው። ስሜቱ ብቻ ሳይሆን በአቅራቢያው ጉዳት የደረሰበት በጣም ከተጎዱ አካባቢዎች አንዱ ነው ወይስ ራቅ ያለ ቦታ ነው አንቺ ያለሽው? ያስትደ ደቂቃ መንገድ ነው ከኛ። እኔ ቤት ቁጭ ብዬ ከተማው በደንብ ይታያል፣ ባህሩ ምናምኑ ይታያል። በባስ ነው ሄደን የምንመጣው። እንደ ኢትዮጵያ እንደ እንደዚህ አይነት ነገር ነው። ቅርብ ነው ማለት ነው። ቅርብ በጣም ቅርብ ነው። በጣም ቅርብ ነው። ሰዎች ላይ ጉዳት ደርሷል በዚህ ከተማ። ቅድም ከድጃም እንዳለችው ብዙ ከተሞች እና ብዙ ጉዳት ሊያደርሰ ስለሆነ አቅራቢ ያሉ ከተሞችንም ሊታይ ሰዎች ሊሰማቸው ይችላል ግን አንቺ አሁን በቅርብ የገለሽው ከተማ ውስጥ በመንቀጥቀጡ ሳቢያ የሞቱ ሰዎች ያሉበት ቤቶች የተቀበሩበት እንዲህ ከፍ ያለ አደጋ የደረሰበት ከተማ ነው ወይስ ሌሎች በአቅራቢያው ያሉ ላይ ነው እናንተ ስሜቱን ብቻ ነው ያያችሁት? በጣም ብዙ ጉዳት የደረሰበት አስተማሪ ከነልጆች የሞቱበት፣ እርግጥ ነው የምነግርሽ፣ የአምስት ወር ልጅ ተርፎ እናትና አባት የሞቱበት አያትና አጎት እንግድነት የሄዱና የሞቱ እንዲህ እንደ አይነት ነው ያለው። እናት ከልጅና ልጆቿ የሞተች የባለቤቴ የወንድሙ የአክስት ልጅ ናት። አሁን ከነልጆቿ ልጆቿ የሞተችው ራሱ ይሄም የሞተው ሰውዬ ያልኩህ የእሷ ቤተሰብ የእህቷ አማች ነገር ነው የሞተው። ልጁ የአምስት ወር ልጅ ተፍሯል። እናትም አባትም አጎትም አያትም ነው የሞቱት። ለእንገድነት ሄደው ማለት ነው። እንዲህ አይነት ነገር ሰምቻለሁ። ያው እሷም ሄዳለች ለቀብሩ። ከኛ ጋር በጣም የሚያሰበው ጎረቤቴ ነው። አንቺ የምትኖሪበት አካባቢ ብዙ ኢትዮጵያውያን ይኖሩ ነበር? የምታውቂያቸው ወይም በዚህ አደጋ የተነሳ ያወቅሻቸው? ላላ የው እኔም የማውቃቸው ኢትዮጵያኖች ኢትዮጵያኖች ነበሩ። ኢትዮጵያ ሶማሌዎች እስካንድሮ ትምህርት ቤት ዩኒቨርሲቲ የሚማሩ ቤቴም ይመጡ ነበር። አንዳንዴ እነሱ ጋር ስደውል እነሱ መንግስት ወደ ሌላ ቦታ ወስዳቸዋል። በእኛ ልጆች ላይ ክፋት የደረሰ ነገር የለም፣ ግን ወደ ጋራባ መራሽ ወደሚባል ቦታ ጋር የእኛ ልጆች ደርሶባቸዋል። ብዙ ኢትዮጵያውያን ተማሪዎች ነበሩ። አዎ፣ እነዚህም ሶስት ወንዶች ልጆች ናቸው፣ ግን ከአረባ መራሽ የሚባለው ቦታ የሚማሩት ነው። የሆነች መታ አንቺም የምትመስለው ምናምን አሉኝ ቤት። ከዛ ውይ አላቻለኝም ሄጄልያስ ብዬ ሲሄድ ታንዛኒያዊ ናት፣ ኢትዮጵያ አይደለችም። በቱርካ ብሬያስ አወራኋት እና የባክሽ አቲጂ እኔ ጋር ተቀመጪ የእኔ ቤት በጣም ጉዳት የለውም ስላት፣ በጣም ፈልታለች። እሷ የሆነውን ነገር ስሜትም እሷ ናት የምታውቀው እዛ ያለውን ያየችውን እና ቁጥሯን ተቀበልኳት። የዛን ጊዜ ምሳ ምናምና ራታ ብልተዋት ባቡር እየጠበቀች ነበር፣ ወደ ሌላ ቦታ መንግስት ሊወስዳቸው። ከዛ ተለያየን፣ ቁጥር ተለዋወጥን ና እሷ ያለችኝ ሶስት ኢትዮጵያኖችና አንድ ጅቡታዊ አንድ ክፍል ነበር የሚማሩት አንድ ቤት ነበር የሚኖሩት እና ያው አራቱም ላይ አደጋ እንደደረሰ ነገረችኝ ጅቡታዊ እንደሞተ እዛው እያለ የሰማች ተነገራት እዛው ሶስቱ ኢትዮጵያውያኖች ግን ከዛ በኋላ እኔ የማውቀው ነገር የለም እንግዲህ እሷን አላገኘኋትማ እሱ እነሱም እዛ ውስጥ ነበሩ አለች ከዛ ወዲህ ምንም የት እንዳሉ የሚታወቅ ነገር የለም ምንም የሚታወቅ ነገር የለም አልሰማሁኝም ከዛ በኋላ ከብሉ ናይል ባለቤት ከከዲጃ ጋር አሁን አብራን ካለችው ጋራ በፊት ነው የምትተዋወቁት ወይስ ይህ አደጋ ሲደርስ ነው ወደ እናንተ አይደወለችው አይደለም ልንጋ። ስለ እሱ ታሪክ ደግሞ በጣም ረጅም ታሪክ አለው። ስለ ይና ስለ ከድጃ እኔ ከድጃን ትንሿ ልጄ በጣም ችግር ነበረብኝ። ከባለቤተሰቦች ቤተሰቦች እና ትንሿ ልጄ ኢንተርኔት ውስጥ ትገባና አንካራ ውስጥ እዛው አካታይ በጣም የስምንት ሰዓት መንገድ ነው። ከኛ ወደ ከድጃ ለመምጣት የስምንት ሰዓት መንገድ ነው። ኢንተርኔት ውስጥ ትገባና ብሉናይል የሚባል ሆቴል ታያለች። ከዛ ማማ ይሄ የኢትዮጵያ ሆቴል ነው እና አገኘሁ አንካራ ላይ ስላለች። እኔ ገና ሶስት ዓመቴ ነው ወደዚህ ከመጣሁ እና ማንንም አላውቅም ኢትዮጵያዊ ነበር። ከዛ በቃ ምንም ማንንም ሳልናገር ትኬት ቆርጬ ከዛ ልጆቼን ይዤ ወደ እዚህ መጣሁ። ወደ አንካራ ኢምባሲል የሚወስደን ሰው ሳጣ ወደዚህ መጣሁ። እኔ በእውነት ም መነገርሽ ነገር አላውቅም። ስለተብጃ የዋጠገቤም ስላለች አይደለም እኔ ስለሷ ሳወራ በጣም ባያንቀኛል። ምንም ሳትኮሳሰርብኝ ሳትቆጣ በሯን ከብታ እምባሲ ወሰዳኝ ወረቀቴን አስጨርሳልኝ፣ ቤቷ አንድ ሳምንት አስቀምጠኝ፣ መለስ ወዳለሁበት ሸኘችኝ እና አሁን አይደለም ማውቃት ያኔ መጀመሪያ ነው የተዋወቅ ነው። እና ከድጃ ይሄን ጉዳት ሲደርስ አምባሳደር አልተውኝም፣ እሷም አልተወችኝም። አምባሳደር መኪና ልከውልኝ፣ ከትናንት ወዲያ ልከውልኝ፣ በእውነት ነው የምልሽ ከበር ላይ ነው መኪና ሹፌር የመጣና የወሰደኝ። ትናንትና ክቡር አምባሳደር አደም መሀመድ አንካራ ያለው የኢትዮጵያ ኤምባሲ ባለሙሉ ስልጣን ከዲጃ አለሽ መስመር ላይ ቁጭ አረግንሽ አለ። እየሰማችሁ ነው። በስፍራው እንደነበረ ሰው ነገሩ ሲከሰት የነበረውን በአቅራቢያ ያሉ የተጎዱት ኢትዮጵያውያን በተመለከተ ከሌሎችም የሰማችውን ጨምራ ሸምሲያን ጫውታናለች። ከዲጃ አንቺ እነ ሸምሲያን እና ሌሎችም እየረዳሽ እንደሆን ተገንዝበናል። ምን ያህል ሰዎች እየረዳሽ ነው? እንዴት ነው ሰዎችን ማሰባሰብ የጀመርሽው? በዙሪያሽ ያለው ሁኔታስ ምን ይመስላል? አልሐምዱሊላ ያው እኔ አገልግሎት ሰጪ ነኝ። የተቸገረ ወይም አገልግሎት ሰጪ አገልግሎቱን ተጠቅሞ የሚሄድ ችግር የሌለበት ማንኛውንም ሰው ያው ሁለ ገብ ሆኜ ሰርቪስ አገልግሎት ሰጣለሁኝ። ያው ችግር የሁላችንም ነውና ነገ ጧት በሚለው የተቸገሩትን አቅሜ በሚችለው አልመለስም። እንሻላ የወደፊት ህሜም ሀሳቤም እቅዴም እውን ይሆናል ብዬ የምለው ወደፊት እንደዚህ አይነት የመሬት እንትን ይመጣል ሳይሆን ሌላ እዚህ በችግር ውስጥ ካሉ ሰዎች ጋር ያው ከፈጣሪም ጋር ጥሩ መንገድ ስለሚኖረው አሁን ብቻ አይደለም፣ ከበፊትም ለሕክምና ከኢትዮጵያ የሚመጡ ሰዎች ጥሬ ገንዘብ የማይኖረኝ ከሆነ አትሊስት ምግባቸውን በመሸፈን እና አቅሜ በሚችለው ወደ ቤቴ እንትን በማለት እነሱ ነሱ ነገሮች ላይ አቅሜ የፈቀደውን አደርጋለሁ። ኢንሻላ ወደፊት ደግሞ ፈጣሪ በፈቀደ መንገድ ወይ የራሴ ይኖረኛል ወይ እንግዲህ ከመንግስት ጋር በትብብር ብዙ ቅዶች ውስጥ ነኝ ምናልባት አሁን እየተቸገርኩ ያለሁት የወንድ እንግዳና የሴት እንግዳ ሲቀላቀልብኝ አብዛኛውን ጊዜ ከኔ አቅም በላይ ሲሆን አንዳንድ በጎ ማድረግ የሚፈልጉ ሀበሾች ላይ ያው አፍ አውጥቶ በመጠየቅም ሆነ እነሱም በሚያዩት መንገድ በመረባረብ የወንድ እንግዶች ሲመጡ ሆቴል ከፍለ እናሳድራለን። አዋተን ሳይኖረን ሲቀር ደግሞ ባልኖረን መንገድ ምን ማድረግ እንዳለብን ሬስቶራንት አካባቢ ኦፊሶችን በማዘጋጀት አሁን የወንድ እንግዳ እዛ አስቀምጠን ያለ ነው የሴት እንግዳ ወደ መኖሪያ ቤት ወስደናል ማለት ነው። ምን ያህል ሰዎች ነው በዚህ ሁኔታ በዚህ በመሬት ነውጡ የተጎዱና የተፈናቀሉ በአንቺ በኩል ያገኘሽው እና እየረዳሽ ያለሽው? እኔ ጋር ያሉት አሁን አራት ናቸው። አንዲት እናት ከነ ሁለት ልጆቿና አንድ ወንድ ናቸው ወደ እኔ የመጡት። ግን እዛ አካባቢ የቀሩ አሉ። ያው የቱርክ ትዳር ያላቸው ሴቶች የኛ ልጆች አሉ። አብዛኞቹ ውጭ ላይ ድንኳን ምናምን ተሰጥቷቸው እያደሩ ያሉ ልጆች አሉ እዛ ከነ ባሎቻቸው፣ ባሎቻቸው ቱርኮች ስለሆኑ አንዲት ብቻ ወደ እኔ እንድትመጣ የፈለግኳት ነበረች። ነብሰ ጡር ስለሆነች በድንጋጤ ትንሽ የጤና ጉዳት ዶክተሮች እንዳትንቀሳቀሺ በማለት እንዳሳረፏት እና መምጣት እንደማትችል እንቅስቃሴ ካደረገች ሽሉ ጉዳት ሊደርስበት እንደሚችል ነግረዋት ምንም ማድረግ አልቻልኩም። በሱ አዝኛለሁ። ያው ሌሎቹ ብዙ ናቸው። ያው አብዛኞቹ ምንድን ናቸው እንደ እኔ ያገቡ ባለትዳሮች ከባሎቻቸው ጋር የሚኖሩ ናቸው። አብዛኞቻችን አንተዋወቅ ነገር ያው እንዲህ አይነት ነገር ሲደርስ ነው እንጂ በየከተማው አልፎ አልፎ አሉ ጉዳት የደረሰባቸው ከተሞች ላይ አንድ ሁለት ልጆች ግን መኪና ውስጥ እንደሚያድሩ አንዲት ሙና የምትባልና እና ኤደን የምትባል አሉ። ኤደን የምትባለዋ መምጣት ስላልቻሉ ነው ይመጣሉ ብዬ ገምታለሁ። ከ ከዲጃ እንግዲህ አንቺ አሁን ከተለያየ ቦታ ችግሩ የጠናባቸው መምጣት የሚችሉ በአቅምሽ ወደ ራስሽ አምጥተሽም ወንድና ሴቶችን አንድ ላይ መርዳት በማይቻልበት መንገድ እየፈለጋችሁ በሌላም ዘዴ እንደምትረዱ ነግረሽናል። ሁኔታው አሁን የቱን ያህል ተረጋግተዋል? እንግዲህ ገና ጥቂት ቀናት ነው የተቆጠሩት። ሰዎች ዘለቄታ ባለው መንገድ የሚረዱበት ነገር እየተመቻቸ ነው። ከምታዩት በአካባቢያችሁም በመገናኛ ብዙሃን ከሚሰጠውም መንግስት የሚያደርገውም ሆነ ዓለም አቀፍ እርዳታ ምን ይመስላል አሁን ያለው አጠቃላይ ሁኔታ? ያው እንግዲህ መንግስት እውነት ለመናገር ያው የዚህ ሀገር መንግስት በጣም ጥሩ በሚባል ደረጃ ነው፣ ድሮም የታወቀ ነው። አሁንም እርዳታዎቹ እንደቀጠሉ ነው። ኢብን እንኳን አሁን አንድ ምሳሌ በውስድ ጎረቤቴ ሆቴል አላቸው። እዛ መጥተው ሰፍረው አሉ፣ አብዛኞቹ ከዛ የተፈናቀሉ፣ በየሆቴሉ ሆቴሎች ሞላ ሞላ ብለዋል። አንካራ ላይ በየሆቴሉ እያከፋፈለና ኢቭን አሁን ራሱ ከጎረቤት ከመጣላቸው ሆቴል ከያዙት ሰዎች ተርፎ እኛ ጋር ሬስቶራንት ድረስ ሁሉ የቸገረው ካለ መብላት መጠጣት የሚችል ተብሎ ፓክት የተደረጉ ምግቦች እና የሚጠጡ ነገሮች ኢቭን እኛ ጋ አሁን እና ጥሩ በሚባል ደረጃ ያቅማቸውን እያደረጉ ነው ከሚባለው በላይ ማለት ይቻላል። ያው የእኛ ኢትዮጵያ ኤምባሲም አንካራ ያለ ኢትዮጵያ ኤምባሲ ሰብስቦ የደረሱትን ሰዎች በማወያየት የፊስ ገንዘቦችንም በመውሰጠት ትብብር በማድረግ እኛም ጋር የመጡትን ሰዎች መኪና ልኮ በማስመጣት ያው ትብብራችን አንድ ላይ ሆነን እንቀጥለናል ማለት ነው። ሸምሲያ፣ እንግዲህ ልጆች እንዲህ አይነት ነገር ሲከሰት፣ አደጋ ሲከሰት በልጆች ላይ የሚኖረውን ፍርሃት እና ጭንቀት ምንም መገመት የሚያቅት ነገር አይደለም። እንዴት ነበሩ? እንዴት እንዴት ያሻቸው? ምን አይነት ስሜት ውስጥ ነበሩ ልጆችሽ? የምግባት በላም ተቅማጥ ያማት ነበረ። እንዲሁም አኪም ቤት ልውሰዳት ብዬ ነበረ አኪም ቤት የዛን ሰዓት መንገዱ የተሰነጣጠቀ ስለነበረ መውሰድ አልቻልኩም። ቤት ውስጥ እንደዚህ አይነት ነገር ስድላት ብሎ ትኩስ ትኩስ ነገር እያበላዋት ነበር። ትንሿ እስካሁን ያው እስከምንመጣ ቀን ድረስ ብቻዋን ወደ ሽንት ቤት አስሄድም ባኞ ለማድረግ ትፈራ ነበር። ወደ መኝታ ቤት አስሄድም ነበር። እንኳን እነሱን የምፈራ ነበረ። ያ ድምፅ ነገር ይመጣል እንቅልፍ አንተኝ ቤት ልንተኛ ብለን አሁንም አምስት ደቂቃ፣ ሁለት ደቂቃ፣ አንድ ደቂቃ ይመጣል ያለ አሁንም አልሄደም። እዛው አካባቢ ያለ ሰው ራሱ ህፃናቶች ሁሉ በጣም ይፈሩ ነበር ቤት መግባት። ልጆች ደግሞ እኔ ጋር ነበሩ ከዋና የመጡ ሰዎች እኔ ከነሱ ሳል ያለ ስለነበረ የኔ ቤት ግስተን መጣጠቅም በጣም የፈረሰባቸው ሰዎች ሁለት ቤተሰብ ሶስት ሶስት ልጆች ያላቸው መጥተው እኛ ጋር ነበሩ ነበሩ። ልጆቻቸው በጣም እንኳን ልጅ አይደለም ሴትዮዋ ራሷ ትልቅ ትፈራ ነበር። ለትንሿ ልጅ እናቷን አትለቅም ነበር የአንድ የአራት የአምስት አመት ልጅ እናቷን አትለቃትም ነበር። ይዛ ወደዛም ስትሄድ እናቷን ይዛ ነበር እና በልጆች ላይ ተባን ነበር። በተለይ ትልቋ ልጅ አሁንም ትፈራለች። ምግብ አትበላ። ስንት ስንት አመት ናቸው ልጆች? መስማት አትፈልግም። እድሜያቸው ምን ያህል ነው ልጆች? ትልቋ አስራ አራት አመት ትንሿ የአስራ ሁለት አመት ገና ታዳጊዎች ናቸው። የሚያስጨንቀውን ነገር ለማወቅ ያህል እድሜያቸው ደርሰዋል። በርትተውም ሌላ ነገር ባያደረጉ አዎ ቆንጅት፣ እንግዲህ እንዲህ ያለ ድንገተኛ ነገር በታሪክም ሰዎች በቀጥታ የሚያውቁት ነገር ጋር የማያዛምዱት በወሬ ወይ በዜና ካልሆነ በቀር የማያውቁት ነገር እንደመሆኑ እንኳን ለታዳጊዎቹ ለአዋቂዎቹም እንግድነቱና አስጨናቂነቱ የበረታ ነው እና እንደው ወደኋላ ለመልሳት ፈለግኩ ሸምሲያን መሬት መንቀጥቀጡ በተከሰተ ጊዜ እንደየቦታዎቹ ሁኔታዎቹ የሚታዩትም ነገሮች ይለዋወጣሉ። እና እንደው ስዕሉን ብትሰጪን አንዳንድ ቦታ ቅድም እንዳልሽው የመሬት መሰንጠቅ፣ ናዳ አይነት ነገር ይታያል። አንዳንድ ቦታ ገደል ይሰራል። አንዳንድ ቦታ ከስር የሚፈነዳ ነገር ካለ የእሳተ ገሞራ አይነት ነበልባል፣ እሳት የሚቀልጥ ነገር ይታያል። አንቺ እንደው ያየሽው ነገር አለ በቀጥታ ምን ይሁን የአሜሪካ ፊልም አለ አይደለ? መሬት እየተሰነጣጠቀ ሰዎች እያለቁ፣ አስፋልቱ የተሰነጠቀ ወንዝ ውስጥ ሲገቡ እንዲህ አይነት ፊልም ነበር የሚታየኝ። አሁንም ያየሁት ያን ያየሁት ፊልም ነው የመሰለኝ። ለምን በዛን ሰዓት እኔ ከልጆች ጋር ሄጄ ባህር ላይ ፎቶ እነሳ ነበር። ያ እንደ ወንዝ ነገር ነበር። የወንዝ ድልድይ አለ አይደለ? የሀገራችን እንደሱ የነበረው ወደ ታች ሰምጦ ባህሩ ገንፍሎ ከተማውን ወሮ ነበር። የሳንድሮ ከተማ ባህሩ ራሱ ገንፍሎ ነበር። እና ያ ያየሁት ፊልም ነበር የሚታይኝ የአሜሪካኑ ፊልም። ወጣ ከልጆቼ ጋር ንፋት ነበረ፣ ዝናብ ነበረ። በቃ ይሄ ወደ ከተማው ስመለከት ቀየን መሰለው አዋራ። እስካሁን ነው የነበረው ድምጤ ላ የሚሰማኝ የሳዳ ደጋው ጩኸት ምናምን፣ እና ከባድ ነበር። እንዲሁ ነው ብዬ ለመግለጽ በጣም ከባድ ነው። ሸምሴያ እንግዲህ ከአደጋው በኋላ የመጡ ዜናዎች እና ዘገባዎች ላይ በዛ አካባቢ የሚሰሩ ትላልቅ ሕንፃዎች ተገቢውን ደንብ የሕንፃ አሰራር ደንብ ያልተከተሉ እንደተፈለገ የተሰሩ በመሆናቸው ያ ለሕንፃዎች መደርመስ እና ለደረሰው ጉዳት ትልቅ አስተዋጽዖ አድርጓል የሚል በዜናም እኛም ጋር በሚመጡ ዜናዎች እና ስለሱ ነገር የሰማሽው ነገር አለ አንቺም ወይም ከዲጃም ስለሱ ደግሞ ልንገርሽ እኔ ትናንትና አዳና በሚባል በኩል ነበረ ያመጣ ሹፌሩና የቱርክ ዜጋ ሹፌር ነው። አዳና የሚባለው ቦታው ጋር በጣም ትላልቅ ፎቅ እንደ አንካራ ምናምን አለ። ሰው ያለው በጣም ተጎድቷል። አዳና ነበር የተባለው፣ አዳናም ነበር ይሄ ነገር ጠየቅኩትና፣ አንተ እንዴ እናንተ ጋገር እኮ እንደኛ እንደ ስካንድሮ አይደለም ስለው ላ አለኝ። እዛ የሆኑ ሀያ አምስት ፎቆች ላሉ ፎቆች ሀያ አምስት ተንደዋል እንጂ ሌሎቹ አልተነቁም። ያ ሀያ አምስቱ በስነ ስርዓት ያልተሰሩ ፎቆች ናቸው እንጂ ሁሉም እንደዚህ አይነት ናቸው፣ አለ። ምንም ያልተነካ ከተማ ነው የሚመስለው፣ ግን ሰው ፈርቶ ከቤቱ አጠገብ አጠገብ ድንኳን ተክለው ተክለው ነው የሚኖሩት ማለት ነው። ወደ ፎቁ ላይ መኖር ፈርተው፣ አንታኪያና እስካንዶ የሚባለው በጣም በላይ ነው ፎቆቹ የተናዱት፣ እና ያዳና ጥሩ ነው እንግዲህ። ሀያ አምስት ፎቁ ስንት ሰው እንደሚኖር ያንን መገመት ነው ከባድ ነው። የሀገሩ መንግስት እነዛም ሲወጡ የያዛቸው መሰለኝ ባለ ፎቆቹን እንዲህ አይነት ነገር ሰምቻለሁ እኔ ወደ ሌላ ሀገር ለመሳፈር ብለው ያዘዋቸው ነው የሚባለው። ከአየር መንገድ ደግሞ በጣም የሚገርምሽ አዳዲስ ፎቆች ናቸው የተናዱ፣ የነበሩ ፎቆች አልተና የድሮዎች ከባድ ነው እና ያው በስነ ስርዓት አልተሰሩ። ከዲጃ ወደ አንቺ እንመለስ። ቅድም አሁን በምትረጂው ሁኔታው ያስገደደውን የተጎዱ ሰዎችን አፈላልጎ የአቅምሽን ለማድረግ እንደምትሞክሪው ወደፊቱም እንዲያውም ወደ በጎ ፍቃድ ስራ የመግባት ሀሳብ እንዳለሽ ጠቆም አድርገሽናል። እንግዲህ አንዳንድ ጊዜ የልብ ፍቃድ እንዲህ ፈተና ባለ ጊዜ ነው የበለጠ ያንቺንም ጥንካሬም ፍላጎትሽ መሆኑን የምታየው። አሁን ልትቸገሩ መድረስ ጊዜው የጠየቀው ነገር ነው፣ እና ማድረግ አይቀርም። ምን ያህል ጊዜ ሆነሽ እንደው እስኪ ስለ ራስሽ በመጠኑ ውይይታችንን ከመቋጨታችን በፊት ብንረዳ አንቺ ራስሽ የዛ ሀገር ነዋሪ ከሆንሽ ከኢትዮጵያውያን ምግብ ቤት በአንካራ ከፍትሽ ጥሩ ስራ እየሰራሽ መሆንሽንም ተረድተናል። በምን ያህል ጊዜ ውስጥ እንደው እንደዚህ ያለ የንግድ ስራ ውስጥ እስገባሽ እስኪ ስለ ራስሽ በአጭሩ አጫውች። ነው እዚ ሀገር ከመጣሁ አራት ዓመት እያለፈኝ ነው። አራት ዓመት አልፎኝ አሁን አምስተኛዬን ይዣለሁ። ኢትዮጵያም ላይ በንግድ ስራዎች እሞክር ነበረ ያው ሾርት ኮርስም ቢሆን ሆቴል ማኔጅመንት ነው ተማርኩት። በልምድም የመስተንግዶ ልምድ ነበረኝ። ከዛም አልፎ የግል ሱቆችን እና የግል ሬስቶራንት ካፌዎችን ከፍቶ በመንቀሳቀስ ኢትዮጵያም ላይ እንትኑ ነበረኝ። አልሀምድሊላሂ ከዛ ወደ ቱርክ ከመጣሁ በኋላም ሙያው ስለነበረኝ ወደዚህ ቢዝነስ ለመግባት ብዙ አልፈጀብኝም። በመጣሁ በሶስት ወሬ ማለት ይቻላል ከሰዎች ጋር ሸር አድርጌም ቢሆን የራሴ ነበረኝ። አሁን ላይ ደግሞ ያው ሙሉ በሙሉ ወደ ራሴ በመጠቃለል ነው ያለሁትኝ። ይሄን ይመስላል። ራስሽን አቋቁመሽ የተቸገሩ ወገኖችሽን ለመርዳት የበቃሽው እና ትልቅ ነገር ነው፣ የሚያስመሰግን ነው። እንግዲህ ከአሁን በኋላ ሸምሲያ፣ ምንድን ነው ቀጣዩ ያንቺ እና የልጆችሽ ጉዞ የሚሆነው? እኔ ከድጃ ጋር አንድ ወር ተቀምጬ ልጆችም እዛ ስለሆኑ ትምህርት ቤታቸው ትልቋ ዘጠነኛ ክፍል እየተማረች ነው። ሚሳም ሰባት ነው የምትማረው። ሁኔታው ታይቶ የተባለውን ነው። እንግዲህ አሁን የምነግርሽ እዛ ብዙ ተማሪዎች ነበሩ። እንደ ኮሮና ጊዜ ኦንላይን ነው የሚማሩት። ነገሩ እስከሚስተካከል ድረስ መንግስት ያለው አሁን ከአንድ ከሳምንት በኋላ ይከፈታል ትምህርት ቤት ግን፣ ቢከፈትም ብዙ አስተማሪዎች ስለሞቱ ኦን ላይ ይጀምራሉ። የዛ የአታይ ስካንድሮ ተማሪዎች ማለት ነው። ከወር በኋላ ሄድና የሚስተካከል ነገርም እንግዲህ ከሆነ አስተካክላለሁ ከአላህ ጋራ እንሻአላ። ለቤተሰቦችሽ እንግዲህ ይህንን የሚሰሙ ካሉ ምን ማለት ትፈልጊያለሽ? የት ነው ያሉት ቤተሰቦችሽ? ሀገር ቤት? አዲስ አበባ? አዲስ አበባ ናት ያሉት። እናቴ ደግሞ ግንጭ የሚባል ቦታ ናት ያለችው። ወንድሞቼም ቤተሰቦቼም ጅደ ያሉትም ቤተሰቦቼ አሜሪካንም ቤልጂየምም ያለችው የአጎቴ ልጅ ሁሉም ከጎኔ ናቸው። በየሰዓቱ ነበር ቴሌፎን። ምንም አልበረደም ነበረ ቴሌፎኑ። እንትን ዝግ ነበረ መብራት ጠፍቶ ነበር የዛን ጊዜ። ግን ተጨናንቀው እየደወሉ እየጠየቁ የነበረ ጅደ ያለ ሰው የሚያቀኝ ሰው ጎረቤቴ፣ በጣም ሁሉም ሰው ተጨናንቆ ነበር። እኔ ሰላም ነኝ አለሁኝ ከነ ልጆቼ ወደ አንካራ ገብቻለሁ ደግሞም ነግሬያቸው አለው ስለ ከድጃ ያውቃሉ። ቤተሰቦች እና እኔ በጣም በትልቁ ነገር ማንን እንደማመሰግል ንገር። አምባሳደርን በጣም አመሰግናለው። ቱርካይ ከዛ ያወጡኝን በጣም በጣም ዘር ሳይሉ በኢትዮጵያነት ብቻ አግዘው ከዛ ያወጡኝን በጣም ነው ማመሰግነው። አምባሳደርን ከድጃ አሊን አላህ እድሜ ስጣት፣ የልጆቿ እናት ያድርጋት፣ አላህ ብድሯን ይፈላት። እኔ አደለሁኝም እንግዲህ ሰው ነኝና፣ እኔ አላህ ብድሯን ይፈላት። እሳቸውንም አላህ የኢትዮጵያ ሕዝብ ሰብሳቢያ ያለ አድርጋቸው። ከድጃስ አንቺ ስም አጠቃላይ የምትዪው አለ። እንግዲህ ፈተናው ገና አላበቃም። የሚኖረውንም ሁኔታ መከታተል ይፈልጋል። እኛም ምናልባት ወደፊት ተመልሰን እንዴት ናችሁ እንላለን። ልትነግሪን የምትፈልጊው ያልተናገርሽው ነገር ካለ ከድጃ፣ ለአንቺ እድል እንስጥሽ። ያው እንግዲህ እንሻላ ፈጣሪ በፈቀደ መንገድ፣ ፈጣሪም ከጎናችን ነው። ፈጣሪ ድረስልን። ዱአ ነው መጸለይ ነው። ያው ነገሮችን በሂደት ማስተካከል ከፈጣሪ በተጨማሪ ሰዎች እርስ በርስ መተሳሰብ፣ መጥፎ ነገሮችን አለማሰብ በየትኛውም የሰው ልጆች መንገድ በየትኛውም የሰው ልጆች አስተሳሰብ ነው የምለው። ምክንያቱም ችግር የትኛውም ሀገር ላይ ይደርሳል። ችግር በየትኛውም ሰዎች ላይ ስለሚደርስ የአብሮነታችንን ጉዳይ ባንዘነጋ የሚለውን ነገር ነው ማስተላለፍ የምፈልገው። ምክንያቱም እኔ ችግር ደርሶብኝ አይቼዋለሁ። ቱርክ ላይ የመጣሁት ቱርክ ለመምጣት አስቤ ሳይሆን ባለቤቴ ታሞብኝ ነው። በቫኬሽን ነው መጀመሪያ የመጣ ነው፣ ግን ባለቤቴ በአጋጣሚ ሳይታወቅ ታሞ ነበር። በጣም በሚገርም ሁኔታ ስንት ሺህ በስሩ የሚያስተዳድራቸው ሰራተኞች አሉ። ሰመራ ያለው ጨው ፋብሪካ የኤስ ቲ ቢ ኤስ የመጠው ፋብሪካ ጀነራል ማናጀር ነበረ። እዚህ ከመጣ በኋላ የነበረበት የበሽታ አይነት ካንሰር ሆኖ በመገኘቱ እሱን በማስታመም አንድ ሁለት አመት ሆስፒታል በዛ ላይ ፋሚሊ ማኔጅ በማድረግ ፕላስ ስራ ማኔጅ በማድረግ ብዙ ውጣ ውረዶችን አልፌ ስለሆነ እዚህ የደረስኩት አሁንም ነገሮችን ብቻዬን ሆኜ ማኔጅ በማድረግ አንዳንድ በጎ አድራጊ ኢትዮጵያኖችም ሆኑ ቱርኮች ከጎኔ በመሆናቸው የበለጠ ደግሞ እንድ በረታ እንዲጠነክር ስላደረጉኝ የባለቤቴም ከጎኔ አለመኖር እሱ የሚያስተማረኝ አንዳንድ ነገሮች ከሰዎች ጋር አብሮነቴ እንዲቀጥል ሰዎችን በመርዳት መንገዶችን መጓዝ እንዳለብኝ የነገረኝ ነገር ስላለ እኔም የሁለት ሴት ልጆች እናት ስለሆንኩኝ ከህዝቦቼ ጋር ብሬ ለመጓዝ እንደዛ ነው ቅዴ። ይህን ያህል ከተወያየን ቆየት ብለን ደግሞ እነዚህ የተማሪዎቹንም ሁኔታ የምትሰሙት ነገር ካለን እንጠይቃለን። ለአሁኑ ግን እዚህ ላይ እንቋጫለን። አሉላ፣ ምን ይመስልሃል? ትክክል ብለሻል ቆንጅት፣ ሂደቱ እንዳልሽው ገና ያልተጠናቀቀ ስለሆነ መልሰን እናገኛቸዋለን። ተቀባይ ሆና የወገኖቿን ሰብስባ የምትረዳውን ከዲጃ አሊ ኢንድሪስን እንዲሁም ደግሞ ኢትዮጵያውያን ወዳጅ አግኝታ ከዲጃ እየተንከባከበቻት ያለችውን ሸምስያ መሐመድ አህመድን ሁለታችሁንም አመስግነን መልካም ድል ተመኝተን እንለያይ። ደህና ሁኑ። በጣም እናመሰግናለን። እኛም በጣም እናመሰግናለን። ከተመሰረተ 30 ዓመት ሞላው። ትውልድ ኢትዮጵያ የዩናይት ስቴትስ ነዋሪዎች ለማኅበረሰብ ልዕልናና እድገት እንዲሁም ሕይወት መሻሻል በዩናይት ስቴትስ የሚኖሩትን የአገራቸውን ልጆች ለማክበርና ለማወደስ ጥቂት ጓደኛሞች ያቋቋሙት ድርጅት ነው። ዛሬ የአንድ ጎልማሳ እድሜ ሞላውና ለብዙዎችም አርአያ መሆን የቻለው የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህፃረ ቃል ሲጠራ ሲድ ማይቲ ዳያስፖራ ሀያሎቹ ትውልደ ኢትዮጵያ የዩናይትድ ስቴትስ ነዋሪዎች ሲል የዘንድሮውን ምርጦቹን ይፋ አድርጓል። እንተዋወቃቸዋለን። የመጣበትን ሂደትም መለስ ብለን በጨረፍታ መልከት እናደርጋለን። ከወቅቱ የድርጅቱ ፕሬዚደንት ከአቶ አክሊሉ ደምሴ ጋር በሚኖረን ቆይታ ወደዚያው እናቅና። አቶ አክሊሉ ደምሴ በዩናይትድ ስቴትስ የሚገኘው የኢትዮጵያውያን ሽልማት ድርጅት የማህበረ ግዩራን ዘረ ኢትዮጵያ የወቅቱ ፕሬዚዳንት፣ በዘንድሮ በሰላሳኛው ዓመት ስነስርዓታችሁ ለየት ያለ ዝግጅት ያዘጋጃችሁ ይመስላል። ቀድሞ እንደምታደርጉት ዘንድሮም ከፍተኛ ውጤት ያስመዘገቡ የሁለተኛ ደረጃ ተማሪዎችን፣ ከሀገሩ ውጭ የሚኖረውን ኢትዮጵያዊና ትውልደ ኢትዮጵያ ሀያሉ ዳያስፖራ በሚል ትሸልማላችሁ። ይፋ ባደረጋችሁት ጋዜጣዊ መግለጫ እንደተመለከትኩት ሉላ ፋወሰን፣ ኦስታዝ ኡስታዝ ጀማል፣ ርብቃ ኃይሌ፣ ወይዘሪት ኢትዮጵያ ሀብተ ማርያም፣ ዘጠኝ ሰዎችና ሁለት ተቋማትን ነው እውቅና የሰጣችሁት። እስኪ ንገሩን እንዴት እዚህ ላይ ደረሳችሁ? ሰላሳኛውን አመትስ በምን መልኩ ነው ለየት ባለ ሁኔታ ለማስተናገድ የተሰናዳችሁት? ከዚያ መቼም ወደ ኋላ ስንመለከት ወደ ሰላሳ ዓመታችን ነው እንግዲህ አሁን እዚህ እንደርሳለን ብለንም አላሰብንም። የዛሬ ሰላሳ አመት ስንጀምር ነው በጥቂት ሰዎች ተጀምሮ በየአመቱ ወደ ላይ ወደ ላይ እየወጣ ለምሳሌ ለኢትዮጵያ ጥሩ ነገር የሰሩትን ምሳሌ ይሆናል ብለንም እናከብራቸው ታላላቅ ሰዎችን ደግሞ እነሱን ምሳሌነት የሚያዩ ተማሪዎችን በማክበር ለብዙ ጊዜ ሰጥተናል። እንዲሁም ሴኔን ሂሮ የሚባለው ነገር ከመምጣቱ በፊት ነው እኛ የጀመርነው። ዳያስፖራ የሚባለውም ቃል በኮሚኒቲያችን እየተስፋፋ ሄደው እኛ ከጀመረ በኋላ ይመስለናል። ያው ዲያስፖራ ማለት ቅድም እንደጠቀስከው ግይሯን ማለት ነው ማህበረ ግይሯን ዘረ ኢትዮጵያ ይህች ነው። እና በዚህ አመት ሰላሳ አመታችንን በምናከብበት ጊዜ እንደምታውቀው በኮቪድ ምክንያት ለአንድ ሁለት አመት ብዙ አክቲቪቲ አልነበረንም። ነገር ግን አሁን መለስ ብለን ቦርዱ ተሰብሰበ ስናስብ ባለፉት ሁለት አመታት እንደውም ሀገራችን ብዙ ነገር ውስጥ በገባችበት ጊዜ የግዮራኑ ኮሚኒቲ ብዙ አስተዋጽኦ አድርጓል ለኢትዮጵያ። ከዛም ውስጥ አንዳንዶች አሉ እናከብራቸውን እንደ ኤፓክ እንደ አቶ ኡስታስ ጀማል አይነቶቹ አባይን ሁኔታ በሚመለከት ብዙ አስተዋጽኦ ያደረጉ እንደነ ፕሪንስ አስፋዋሰን ብዙ አስተዋጽኦ ያደረጉ ሰዎች እንደነ ዲያቆን ዮሴፍ አይነት ብዙ ነገር ለኢትዮጵያ ኮንትሪቢት ያደረጉ ሰዎች ሁሉ በዲያስፖራ ኮሚኒቲ ስላሉ እነዚህን ሰዎች በቢዝነስን ኮሚኒቲ ያሉትን፣ በሳይንስ እና በሂውማኒተሪያን፣ በሙዚቃ በኩል ያሉትንም ወጣ አድርገን ማሳየት አለብን ጥሩ ምሳሌ ስለሚሆኑ በማለት ነው። ይህን እዚህ ላይ ደረስ ነው ዘንድሮ ከኢትዮጵያ እናስመጣ ምክንያቱም ማየት የዲያስፖራ ማለት ራሱ ከኢትዮጵያ ውጭ ያሉትን ሀያላን ሰዎች የሚጠቁም እንደማለት ስለሆነ እስቲ ኛ ራሳችን እንመልከት ነው ያደረግነው። ያደረግ ነው ዝግጅት ነው። መልካም። ሙሉ በሙሉ ትኩረቱን በውጭ ሀገር በሚኖረው ኢትዮጵያዊና ትውልድ ኢትዮጵያ ላይ አትኩራችኋል። ቀደም ብለን እንደገለጽ ነው ከዘጠኝ እውቅና ከተሰጣቸው ሰዎች በተጨማሪ ሁለት ድርጅቶች አሉ። አንዱ ቀደም ብለው ያነሱት አሜሪካውያን ኢትዮጵያውያን የህብረተሰብ ጉዳዮች ኮሚቴ የሚባለው ወይም በእንግሊዝኛው አሜሪካን ኢትዮጵያን ፐብሊክ አፌርስ ኮሚቴ ኤፓክ ነው የታዳጊ ልጆችን ሁኔታ የሚመለከት ሀበሻ ኪድስን ሊደርሽፕ የተባለም ሌላ ተቋም ሁለት ድርጅቶች ናቸው፣ በድርጅት ደረጃ እውቅና የተሰጣቸው። እስኪ ያስረዱን፣ ምንድን ነው መመዘኛችሁ? እንዴት ነው እጩዎች ለእናንተ ሲቀርቡ ለውቅናው ተመራጭ የምታረጉት? እንደምረዳው ከሚመረጡት ሰዎች ብዙ ከፍ ያለ ቁጥር ያለው እጩ የሚቀርብ ይመስለኛል። እና እንዴት ነው ሂደቱን፣ እስኪ በጨረፍታ ቢያስረዱን። ብዙዎቹን እንግዲህ የፕሮፋይላቸው ለምን የራሳችን ሪሰርች እናደርጋለን የስማቸውን የሰጡ ሰዎችም ሌላ ሌላ ኢንፎርሜሽን እንጠይቃለን። ከዛ በኋላ ቦርዱ ተሰብስቦ ይመርጣል ማለት ነው እና እነዚህ አሁን እውቅና የሰጠናቸው ሰዎች ለምሳሌ፣ እዛ ጀማል በሽርን ብናይ የአባይ ግድብን በሚመለከት ብዙ አስተዋጽኦ ያደረገና የኢትዮጵያ ሕዝብ ብዙ እንዲያውቅ ያደረገ እነዚህ ደግሞ ሃይማኖቶች አንድ ላይ ሆነው በሰላም እንዲኖሩ ለሰላም ፋውንዴሽን የሚባል ፈጥረው የእሱን መሪ በመሆን እስላምና የሌላው ሃይማኖት ኮሚኒቲ በሰላም አብሮ የሚኖርበትን ነገር የሳውዲ አረቢያ እና አዲስ አበባ ግራጁዌት ነው፣ ግን በጣም በኮሚኒቲችን ብዙ አስተዋጽኦ ያደረገ ነው። ብዙ ጊዜ በቴሌቪዥን በሌላ ሚዲያና እናየዋለን። ፕሪንስ አስፋሰን የሚኖሩት ጀርመን ሀገር ነው እሳቸው እንደዚሁ ብዙ ነገር የሰሩ ናቸው። ለምሳሌ መጀመሪያ ሲቪል ሊበርቲስ ኢትዮጵያ የሚባለውን ያቋቋሙ፣ ብዙ መጽሐፍቶች የጻፉ ጆርናሊስት የሆኑ በሚድል ኢስተን በኩል ስለ ኢትዮጵያ ብዙ ነገር ያስተዋወቁ ደግሞ ኦርቢስ ኢትዮፒከስ የሚባል የኢትዮጵያን ባህል ታሪክ አርኪኦሎጂ የሚከታተል ድርጅት ተቋም የፈጠሩ በብዙ ፓናሊስት ሆነው በብዙ ኢትዮጵያኖች በተለይ ባለፉት ሁለት ሶስት አመታት ውስጥ እየተካፈሉ ብዙ ወዝደማቸውን ህመባቸውን የሚያካፈሉ አካደሚክ ውስጥ ቢባል የተማሩ እና በማዕረግ የተመረቁ ናቸው። ለሌሎች ብዙ ምሳሌ ይሆናልን ብለን ነው ያዝናቸው። ሌሎችም አሉ። እንደነ ቶ ሄኖክ ተስፋዬ አሁን የሆኖራሪ ዲግሪ ተቀብለዋል። በዋሽንግተን አካባቢ ፓርኪንግ ኢንተርፕራይዝ ኃላፊ ናቸው። ከአንድ ሺህ ሁለት መቶ በላይ ሰዎች ቀጥረዋል። ብዙዎቹ ደግሞ ኢትዮጵያውያን ናቸው። ይህም ውጭ ሀገርም ደግሞ ኢትዮጵያ ውስጥም አንዳንድ እናታባት የሌላችን ልጆች ይረዳሉ እና እሳቸውም አሉበት ሌሎችም ደግሞ ትምህርታቸውን የሚዘለቁ እና በሳይንስ የተካኑ እንደ ዶክተር ብሩክ ላቀው የናሳ ሳይንቲስት ናቸው። የፕላኔታሪ ሚሽን ቸርማን ሆነው አገልግለዋል። ወደ ጡረታም ቢገቡ ፌሎ ስለሆኑ ሁልጊዜም ከናሳ ጋር ኮኔክሽን አላቸው። ብዙ የናሳ ሳይንቲስቶችን ሜንተር አድርገዋል። ኢትዮጵያም እየተመላለሱ ብዙ ምክር እያለገሱ ናቸው። የናሳ ሚሽን ፕላኒንግ አሶሲዬት ዳይሬክተር ሆነ አገልግለዋል። በትምህርታቸው በጣም የዘለቁ ናቸው እና ብዙም መነገር ይችላል። እያንዳንዱ በአጭሩ ነው እና ወደፊት ያው በምናስተዋውቃቸው ጊዜ እናወጣዋለን። በእለቱ ምለት በደንብ እናስተዋወቃቸዋለን እና ኬፓት የፐብሊክ አፌርስ ኮሚቴ የተባለው ብዙ ጊዜ የቆየ ባይሆንም ተስፋ ሰጪ ስለሆነና እነሱን አጠናክረን እኛ ደግሞ የምናከብራቸው እነዚህ ወጣት ልጆች ወደፊት የራሳቸውን ተገናኝተው የራሳቸውን ኦርጋናይዜሽን ፈጥረው ወደፊት እንዲሄዱ እንፈልጋለን። መልካም አድማጮች፣ አቶ አክሊሉ ደምሴ ሙሉን ተሸላሚዎች ዝርዝር ነው ያስተዋወቁን። ለአየር ሰዓት እንዲስማማ ስንል የተወሰኑትን ዝርዝር ነው ያሰማ ነው። ጊዜው ሲደርስ ሙሉ ቃለ ምልልስ ከእናንተም ሆነ ከተሸላሚዎቹ ወይም ለክብር ካበቃችኋቸው የዘንድሮ ምርጦቻችሁ ጋር እንነጋገራለን። ቀደም ብሎ ባወጣችሁት ጋዜጣዊ መግለጫ መሰረት፣ የዘንድሮውን የሲድ ተሸላሚዎችና ለክብር የበቁ ኢትዮጵያውያንና ትውልደ ኢትዮጵያ ተዋውቀናል። አቶ አክሊሉ ደምሴ የሲድ ፕሬዚዳንት። ለጊዜው አመሰግናለሁ። መልሰን በቃላችን መሰረት ጊዜው ሲቃረብ ደግሞ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስትልኝ እኛም የአሜሪካን ድምፅ በተለይ አንተን ራስህን ለብዙ ዓመታት ጥሩ ሀሳብ ነው ብላችሁ ከእኛ ጋር በመሆናችሁ በጣም እናመሰግናለን። በጣም ደስ ብሎናል። አሁንም የዛሬ ፍለጋ በዝገኝ በጣም አመሰግናለሁ። Thank mm -hmm. you. ተጫዋቾች አሁን የአዲስ አበባው መስኮት ሊከፈት ነው። ዛሬ ንጉሴ አክሊሉ ብዙ ሺ ኢትዮጵያውያን በፋሽስት ኢጣሊያ በግፍ የተገደሉበትን የካቲት 12 የሰማዕታት ቀንን የትናንት ማስታወሻ በሚል ርዕስ እንደሚከተለው ያስቃኘናል። እንዴት ሰነበታችሁ? ዝግጅቴን እንዳቀርብ ልክ አሁን መስኮቴ ሲከፈት ያለንበት የካቲት ወርና ቀኑ ያዘኝ፣ ሰማንያ ስድስት ዓመት ወደ ኋላ መለሰኝ። አትለፈኝ ጎብኘኝ አለኝ። እለቱን በታሪክ አስታወሰኝ። ዝክረትም አልም የትናንት ማስታወሻ Oh. በአካፋ በዶማ በፋስ በመጥረቢያ የተፈለጣችሁ፣ በሳተ ነበልባል የተቃጠላችሁ፣ ታሪክም አይረሳው አይጠፋም ስማችሁ። ደሜንም ጠጡና ስጋዬንም እንኩ፣ ሰው ላገሩ ቢሞት አይጠፋም ታሪኩ። እናትም ከልጇ፣ ልጅም ከእናት ከአባት እንደወጡ ቀሩ እየተነጠሉ፣ በእሳተ ነበልባል በጥይት ተቆሉ። ባልቴት፣ ሽማግሌ፣ ልጅም የሆናችሁ በአካፋ በዶማ ያለቀው ዘራችሁ ይህን የዛሬን ቀን አስታውሱ ሁላችሁ። ለማ ገብረ ሕይወት ለየካቲት አስራ ሁለት ቀን መታሰቢያ ይሆን ዘንድ ቀደም ሲል የተጫወተው ዜማ የሐዘን እንጉርጉሮ ነው። አድማጮቼ ዛሬ ዝግጅቴን በዚሁ ላጠቃል። የዛሬ አስራ አምስት ቀን እንገናኛለን። ደህና ሁኑ። ንጉሥ አክሊሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም፣ የስልክ ቁጥራችን ደግሞ 2022059942 የውስጥ መስመሩ 14 ነው። ጻፉ፣ ደውሉልን።

we me would i speak that me i i i

የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ በ25 እና በ31 3 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ በሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅት አየነን በዚሁ ተሰናበትን። ሰላም ደህና ደሩ

That's the night that that's why it's not like it's